ሰሞኑን ፓሪስ ላይ ሲካሄድ የነበረው የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ድርጅት ማለትም ዩኔስኮ ሰላሳ ዘጠነኛው መደበኛ ዓመታዊ ጠቅላላ ጉባኤ ሲጠናቀቅ ኢትዮጵያ የስራ አስፈጻሚ አባል ሁና ተመረጠች። በጉባኤው ላይ የኢትዮጵያ ተሳትፎ የተሳካ እንደነበረም ከሉካን ቡድኑ አባላት መካከል አንዱ የሆኑት የቅርስና ጥናት ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ተናግረዋል። ባለጉዳይ ብቻ አሁንን በር የምናንኳኳ ሳይሆን በዝርዝር እንቅስቃሴዎችም ውስጥ እንደ አንድ አባል ሀገር ኃላፊነታችን መወጣት የምንችል ምናልባት ከዚህ ጠቅላላ ጉባኤ ያሉ አጠቃላይ መርሆችን ወደ ተግባራዊ ዝርዝር ህጎች ቀይሮ አፈጻጸማቸውንም የሚከታተል ኤክስኪቲቭ ቦርድ የሚባላለ ከሁሉም ኮንቲነንቶች በምርጫ ነው የሚደረገው። ስለዚህ አገራችንን ማስመረጥ ተችሏል። ስለዚህ ለሚቀጥለው አራት አመት የዩኔስኮ ኤክስኪቲቭ ቦርድ አባል ነች ሀገራችን ማለት ነው። በጉባኤው ላይ ከመሳተፍ በተጓዳኝም ድርጅቱ ከሚመለከታቸው የተለያዩ አካላት ጋር ምክክሮች መደረጋቸውንም አቶ ዮናስ ተናግረዋል። በተለይም ዩኔስኮ በዓለም ቅርስነት በመዘገበው በላሊበላ ውቅር አብያተ ክርስቲያናት መካነ ቅርስ ላይ ከጥቂት ዓመታት በፊት ከዝናብና ፀሐይ ለመታደግ በሚል በጊዜያዊነት ተገንብቶ የነበረው መጠለያ ከጊዜ ብዛት በቅርሱ ላይ አደጋ ሊያስከትል ይችላል የሚለው ስጋት ማየሉን ተከትሎ በቀጣይ ሊወሰድ በታሰቡት እርምጃዎች ላይ ከዩኔስኮ ኃላፊዎች ጋር በመነጋገር መግባባት ላይ መደረሱንም አቶ ዮናስ ገልጸዋል። ይህን ነገር እንግዲህ እዚህ ዩኔስኮ አካባቢ ከዓመታት በፊት አንስተነዋል ላይ ማለት ነው። ቅርሶቹ ላይ እነዚህ ሸልተሮች ጥቅምና ጉዳታቸውን ሲታይ እንግዲህ እዚህ ፓሪስ ሆኖ እነሱ የሚያስቡበት መንገድና እኛ መሬት ላይ እውነታውን እለት ተዕለት እያየን ስንባንንና ስንሰጋ የምንኖር ሰዎች የምናይበት የእይታ ጥልቀት የተወሰነ መልኩ ይለያያል። ስለዚህ በጣም ሰፊ ፕሮጀክት የተለያዩ ዓለም አቀፍ ተቋማት የተሳተፉበት ፕሮጀክት ሰርተናል። የመጠለያ ሳይሆን ኮንሰርቬሽን በዚህ ዘመን እነዚህ ቅርሶች ላይ ይቻላል የሚለውን የሚያስረግጥልን ማለት ነው። አግባብነት ያላቸው የስራ ኃላፊዎች ሁሉ ባሉበት ዝርዝር በጣም ብዙ ሰዓታት የፈጀ ውይይት ለማድረግ ሞክረናል። የደረስንባቸውም መግባባቶች አሉ። ስለዚህ ከዚህ በፊት ከነበራቸው አቋም በአንጻሩ ብዙ ነገሮችን አስተካክለናል። ጊዜያዊውን መጠለያ ለማንሳት ከፍተኛ የገንዘብ ወጪና የቴክኒክ ስራ የሚጠይቅ ነው ያሉት አቶ ዮናስ፣ አሁን ካለው የዩኔስኮ ነባራዊ ሁኔታ አንጻር በገንዘብ ለሚገኘው ድጋፍ የተወሰነ ስጋት ቢኖርም ስራውን በገንዘብ የሚደግፉ ሌሎች አማራጮችን ለማፈላለግ መታሰቡንም ተናግረዋል። በላሊበላ መካነ ቅርስ ላይ ስላንዣብበው የአደጋ ስጋት በተመለከተ ተ በዩኔስኮ በኩል ያለው ምላሽ ምን እንደሆነ ያነጋገርኳቸው በዩኔስኮ የዓለም ቅርስ ማዕከል የቅርስ ክፍል ምክትል ዋና ዳይሬክተር ሚስተር ላዛሪ ኢሉንዱ ኦሶሞ እንዳሉት በወቅቱ በዝናብ ምክንያት ለአደጋ ተጋልጠው የነበረውን ቅርስ ለመታደግ ሲባል ከአውሮፓ ማህበረሰብ በተገኘ የገንዘብ ድጋፍ በተወሰደ አፋጣኝ ጊዜያዊ ቅርሱን የማዳን ስራ እንደነበር ገልጸው፣ አሁን በዩኔስኮ በኩል ቅርሶቹን በቋሚነት መጠበቅ እንዲቻልም ሌሎች አማራጮች እንደሚወሰዱም ምክትል ዳይሬክተሩ ጨምረው ተናግረዋል። በዛን ጊዜ በቂ የቴክኒክ መፍትሄ አልነበረም። አሁን በርካታ የቅርስ አጠባበቅ መፍትሄ ወይም እንቅስቃሴዎች ለላሊበላ አለን። አሁን ያለውን ነገር ግንዛቤ ውስጥ በማስገባትም ከመንግስት ኃላፊዎች፣ ከአካባቢው ማህበረሰብ ጋር በመሆን በተሻለ መንገድ ጊዛዊ መጠለያውን ለማንሳት በጉዳዩ ላይ መነጋገር ጀምረናል። ለዶችቬሌ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።